በኢትዮጵያ ኮቪድ-19 ለመከላከል አስፈላጊ የሆኑት ጥንቃቄዎች መጓደል ሊከስት የሚችለው አደጋ የፈጠረው ስጋትና ወረርሽኙን አስመልክቶ በኢትዮጵያና በአንዳንድ የአፍሪካ ሀገሮች ያለውን የተለየ የሚሰኝ ሁኔታ በጥልቀት ለመመርመር የተሰናዳ ተከታታይ ዝግጅት የመጀመሪያ ክፍል ነው ይዞ የቀረበው። ለምሽቱም ሙያዊ ትንታኔውን የሚሰጡን እንግዳችን ራሳቸውን በሚያስተዋውቁበት እንጀምራለን። ሳንባ የጽኑ ኑማን እና የእንቅልፍ ጋር ተያይዞ የመጡ በሽታዎች ስፔሻሊስት ነኝ። በራፌል ኢንተርናል ሜዲሲን ሲኒየር ፓርትነር፣ በሜሪዲያን ክሊኒካል ሪሰርች ክሊኒካል ኢንቨስቲጌተር ነኝ። ሜዲካል ቲሙን እና የሴንተሩን የኮቪድ ሪስፖንስ ቼር ነው የምሰራው። አመሰግናለሁ ዶክተር አሰፋ መኮንን ጀጃው። ተስፋና ስጋትን ግራና ቀኝ እያየን በኢትዮጵያ አሳሳቢ ናቸው የሚባሉ ጉዳዮችን እንዳስስበት በርከት ያሉ ጥያቄዎችን የምንነጋገርበት ፕሮግራም ነው። እንኳን ደህና መጡ። ኮቪድ አስራ ዘጠኝ ዛሬ ያለበትን ሁኔታ ይልቁንም ደግሞ በኢትዮጵያ የሚታየው እርስዎም መሰል ባለሙያዎች አሳስቦናል የምትሉት መዘናጋት የሚታይበትን ሁኔታ አስመልክቶ የሚያስፈራውን እና የማያስፈራውን መለየት የሚቻልበት ሰዎች በራሳቸው የሚወስዷቸውን እርምጃዎች ጨምሮ በተጨባጭም ሳይንሱ የሚነግረንን ዛሬ የተደረሰበትን በጥሩ መንገድ ከተያዘ ፈጥመን እንወጣ ይሆናል የሚለውን ተስፋ እንዲያንሰራራ የሚያደርጉ የዛኑን የሚያህል ጥንቃቄያችን እንዲላላ ሳይሆን እንዲጠብቅ የሚጋብዙ ነገሮች መኖራቸውን እናያለን። ነገር ግን በአንድ በኩል መሰላቸት ይመስላል፣ በሌላ በኩል ቀለል አድርጎ የማየት ሁኔታ በዚህ በዩናይት ስቴትስም ፈታኝ ሆኖ ዘልቋል። በኢትዮጵያ ደግሞ ምናልባት አብዛኛውን ውይይታችን የሚያተኩርበት አሳሳቢ ጉዳዮችን እናያለን። ከጠቅላላ ጥያቄ ብንነሳ በቴሌቪዥን መስኮት የምናያቸው ምስሎች፣ በኦፊሴል የሚካሄዱ ስነ ስርዓቶች ወዲሁም ደግሞ አስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር ነች እና የምናየው የኮቪድ አስራ ዘጠኝ ስጋት ያለበት ሀገር አይመስልም ኢትዮጵያ። እነኚህን ሁኔታዎች ለሚመለከት ሰው እርሶም የታዘቡትን እናስቀድምና በተጨባጭ የሚታወቁትን ነገሮች እናነሳሳለን። እሺ አሁ ልክ ነው። እንግዲህ እኔም እንደማየው በቴሌቪዥንም ኢቨንቶችንም ሳይ ኢትዮጵያ ህዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። እንዲያውም በቴሌቪዥን ላይ የምናያቸው ብዙ ሰዎች አንድ ክፍል ውስጥ ተሰብስበው ማስክ ሳያደርጉ ስብሰባውን የሚመሩ ባለስልጣናት ማስክ ሳያደርጉ፣ ርቀታቸውን ሳይጠብቁ የፓብሊክ ኢቨንቶች ለምሳሌ ሩጫዎችም፣ ሃይማኖታዊ ስርዓቶችም ምንም በትንፋሽ የሚሄድ የሬስፒሬቶሪ ቫይረስ ፓንደሚክ ወረርሽኝ ያለበት አገር አይመስልም። ይሄ በጣም ትክክል አይደለም። አንደኛ ምን ያህል ጉዳት እየደረሰ ነው የሚለውን ጥልቅ በሆነ በጣም ኤክስፓንድ ባረገ ቴስቲንግ ዳግኖስቲክ ፈሲሊቲ ወይም ዳግኖስቲክ አኪሬሲ ባለበት እሱን ሁሉ ቆጥረ የምናውቅበት ሁኔታ ላይ አይደለም ያለነው ከሀገራችን የጤና ሁኔታ እና የሀገራችን የሄድ ሴክተር አንጻር። ሰው ግን እየተጎዳ ለመሆኑ ምንም ጥያቄ የለውም። ለምሳሌ ሚሊኒየም አዳራሽ ወደ ሆስፒታል የተቀየረው እዛ ላይ ያለውን አንድ ፕሮግራም አይቻለሁ። ህመምተኞች ራሳቸው ወጥተው ለህዝብ እባካችሁ ይሄው ታመን ትንፋሽ እያጠረን ኦክሲጅን ላይ ነን፣ እባካችሁ ተጠንቀቁ የሚል ማስተላለፍ ሁሉ ገብተዋል። ስለዚህ በፍጹም በፍጹም መጀመሪያ የነበረው አይነት ጥንቃቄ አሁን ተረስቶ ተዘናግቶ ነው ያለው ሁኔታው እና እንደገና እንደ አዲስ ህዝብን እንደገና ማስተማር ያስፈልጋል። በተለይ እንዲያውም አሁን ነው ከፍተኛ ጥንቃቄ ማድረግ ያለብን። ለምን? የኢንፌክሽኑ በየቦታው ነው ያለው እንደገና ደግሞ ትንሽም ጸባዩን የቀየረና በፍጥነት ከሰው ሰው ሊሄድ የሚችል የቫይረስ ጸባይ ታይተዋል። ስለዚህ ከፍተኛ ጥንቃቄ አሁን ማድረግ ያለብን ጊዜ ነው። ሌላው ደግሞ ተስፋ አለ። እንደሚታወቀው ክትባቶች በኢመርጀንሲ መንገድ ተፈቅደው የአሜሪካን ሀገር መሰጠት ጀምሯል። በተለያዩ ሀገሮችም የተሰጡ ነው። ስለዚያ ግንም የዛ ተጠቃሚ መሆኗ ስለማይቀር የሚያልፍ ዝናብ አይምታ ነው የሚባለው መፍትሄው ፊታችን ላይ ያለ፣ ለሚቀጥሉት አምስት ስድስት ሰባት ወራት የምናደርጋቸው ጥንቃቄ ህይወት እንደሚታደግ ህዝቡ ማወቅ አለበት። መንግስትም እንደገና ህዝቡን ማስታወስ አለበት። እንደገና ደግሞ ሬጉሌሽኖቹን፣ ህጎቹን ማስከበር አለበት። መልካም መጨረሻ ካሉት እንነሳ። ዶክተር አሰፋ ለመሳሳት እድል እንደሌለ ወይም በዚህ ሰዓት ራስን ለቫይረሱ ማጋለጥ ከቀድሞውም በተለየ በእርግጥ አንድ ሰው በቀላሉ ሊያዩ የሚገባ እንዳልሆነ በየደረጃው አስገልጸውልናል። እስኪ በዚህ ሰዓት ይህም ፕሮግራም የሚከታተለው አድማጮቻችንን በሚያስጨንቅ ሳይሆን ቅድም እንደገለጹት ተስፋ የሚሰጥ ሁኔታ አለ። በኢትዮጵያ ሁኔታ ከሌላው የተለየ የሚመስል ነገር አለ። እሱንም በአግባቡ ለመረዳት በሚያስብ ሰው መንገድ እንድናይ ግራና ቀኝ እናንሳ። የተስፋው ፍንጣቂ ባለበት እስከ ዛሬ በኢትዮጵያ የተደረገው ከሁለት ሚሊዮን በታች ነው። 1.8 ሚሊዮን ነው የሚለው። 1 ሚሊዮን 882 ሺህ 151 ምርመራዎች ተደርገዋል ይላል። ለቫይረሱ የተጋለጡ ሰዎችን አኃዝ የጤና ጥበቃ ያወጣል። ነገር ግን ቅድም እንዳሉት የምርመራው በሚገባው ደረጃ አለመደረግ የቱን ያህል እውነተኛውን ገጽታ ደብቆት ይሆን? እንደ አንድ ምክንያት ብቻ ብንመለከተው ሌሎች በርካታ ነገሮችን ማየት ይፈልጋል። እስከ ዛሬ ምርመራ ከተደረገላቸው ሰዎች አጠቃላይ ያገገሙት 116 ሺህ መሆናቸውን ይናገራል። የሞቱት ሰዎች ቁጥር 2000 ነው። ለቫይረሱ የተጋለጡት ሰዎች ቁጥር 130000 ነው። በየቀኑ በዚህ በዩናይትድ ስቴትስ እንደሚወጣው የኢትዮጵያም ተከታታይ ውጤቶችን ያወጣሉ። ግን የምርመራውን ነገር እስኪ አጽነው ሰጥተው እሱም ብቻ እንመልከት። መጀመሪያ አዎ እንግዲህ በቂ ምርመራ እያደረግን ነው የምንልበት ደረጃ ላይ አይደለም። ኢትዮጵያ ውስጥ እንደሚታወቀው፣ ምክንያቱም አንድ ፖዚቲቭ ኬዝ ሲኖር አትሊስት እንግዲህ ከሀያም ሰላሳም ኔጌቲቭ የሆኑ ኬዞች መኖር አለባቸው በቂ ቴስት እያደረግን ነው ለማለት። ሁለተኛ እንደምታዩት ቴስቲንጎቹ በጣም የተሰባሰቡት ከተማ ውስጥ አካባቢ ነው። ለዚህ ነው ለምሳሌ የትራቭል ዋርኒንግ ሲወጣ ኢትዮጵያን አራተኛ ደረጃ ያስቀመጣት አሁን በሚሰራው ቴስቲንግ ሌቨል ኢትዮጵያ ውስጥ ያለውን ኬዝ ለመገመት አይቻልም። አክቹዋል ኬዞቹ ቁጥራቸው ከዛ በጣም ብዙ መሆን አለባቸው የሚል ነው። እንግዲህ በግራ በኩል ሰው ደግሞ አይ ግንግ የሚሞት ሰው እኮ ብዙ እያየን አይደለም ቴስቲንግ እንኳን ባናረግ ብዙ ሕይወቱን የሚያጣ ሰው ስላላየን የበሽታው መጠን ትንሽ ነው ብሎ ሐሳብ የሚያነሳ ሰው ይኖራል። ነገር ግን በእኛ ሀገር ደግሞ አንድ ሰው ሕይወቱን ሲያጣ በትክክል እንደው የሞተበት ምክንያት በዚህ ነው የሚል መረጃ ለማውጣት በየቦታው የሚያስችል አቅም አለን ብዬ አላምንም። እኔ አንድ ሰው የሞተበትን ነገር በእርግጥ ምን እንደሆነ ምን ሲሆን የማወቅ በምርመራ የማረጋገጥ አቅም ያንሳል። በቂ አይደለም ነው የሚሉት። በቂ አይደለም። እንዲያውም አንድ ለምሳሌ እንደ አጋጣሚ ብገልጸው ቤተሰብ አካባቢ ደወልኩ፣ ሁኔታው የበሽታ ሁኔታ እንዴት ነው ለማለትና ለማስታወስ ስለዚህ አንድ አካባቢ ሰዎች ህይወታቸው አልፈዋል በምን ምክንያት ነው አይ የሳምባ ምች ነው ግን ኮቪድ አይደለም የሚል መልስ ለምሳሌ ተሰጠኝ እን ኮቪድ እኮ የሳምባ ምች ነው ዋና ምልክቱ ስለዚህ ይሄ አንድ ሁለት ኢንሲደንት ቢሆንም በየቦታው ብንጠይቅም በተረገጠ ሁኔታ የሞቱበት ህይወታቸው ያለፍበት ሁኔታ ይሄን ነው ብሎ ለመናገር አይቻልም እና የበሽታን የሞትን ሁኔታ ባልታወቀበት ሁኔታ የሞቱ ሰዎች ቁጥር ሁለት ሺ ብቻ ነው ብሎ መናገሩ በጣም ከባድ ነው። እነሱ በእርግጥ ኮቪድ ቴስት እንደሆነው በኮቪድ ምክንያት ሆስፒታል መጥተው በዛ ምክንያት አንፎርኔት በሆነ ሁኔታ ህይወታቸው ያለፉ ሊሆን ይችላሉ። ሌላ ግን ህይወቱ እያለፈ ያለ የማናውቀው ብዙ ኬስ ይኖር አለበት። አድማጮች ዝግጅቱ አላበቃም። በተከታታይ ፕሮግራሞቻችን እናቀርባለን። በድረ ገጻችንና በፌስቡክ ገጻችንም ላይ ሙሉውን ዝግጅት እናኖራለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጀጃውን ለጊዜያቸው አመሰግናለሁ ጊዜ